የደቡብ ሱዳን የሙርሌ ጎሳ ታጣቂዎች ድንበር ተሻግረው ከ200 በላይ ሰዎች የገደሉበት ጥቃት ከተፈጸመ 17 ወራት አለፉ። ሕጻናትና እናቶች ላይ በከፋው ጥቃት ከ130 በላይ ታፍነው ተወስደዋል። ጥቃቱ ከተፈጸመ ከአንድ ዓመት በኋላ ታፍነው ከተወሰዱት መካከል የተመለሱት 100 ገደማ ሕጻናት ብቻ ናቸው። የጋምቤላ ክልል ርዕሰ መስተዳድር አቶ ጋትሎዋክ ቱትኮች እንደሚሉት መንግስታቸው ከ33 በላይ ሕጻናት የሚመለሱበትን ጊዜ ገና እየጠበቀ ነው። በአሁኑ ሰዓት ወደ 100 ተመልሷል። ሰላሳ ሶስት ቀሪዎች ናቸው። ስለዚህ እነኚህ ይመልሳሉ። የእኛ መንግስትና ደቡብ ሱዳን መንግስት ጥሩ ግንኙነት አላቸው። ስለዚህ ጥሩ ግንኙነት ስላለ አሁን ክረምት ወቅት ስለሆነ በበጋ ወራት አካባቢ እነ ቀሪ የሆነ ልጆች የሚመለሱበት ዘዴ ይፈጠራል። እሱ ብቻም አይደለም፣ ባለፈው የተወሰዱ ከብቶች አሉ። እነ ከብቶች ተሰባስበው ለኢትዮጵያ ይመልሳል የምል አግሪመንት አለ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥቃቱን አሰቃቂ የሆነ ግድያና ጭፍጨፋ ብለውት ነበር። ይሁንና የመንግስታቸው የጸጥታ ኃይል የዜጎ ሌሎቹን ደህንነት መጠበቅ ተስኖታል የሚል ትችት ሲሰነዘርበት ቆይቷል። ግድያና እገታው በደቡብ ሱዳንና በኢትዮጵያ መካከልም ዲፕሎማሲያዊ ውጥረት መፍጠሩ አልቀረም። ከ208 ጥቃት በኋላም የሙርሌ ጎሳ ታጣቂዎች ተመሳሳይ ድርጊት ፈጽመዋል። ጥር 7 ቀን 29 ዓ.ም በድጋሚ በተፈጸመ ጥቃት 11 ሰዎች ተገለው ህፃናትና የቀንድ ከብት አግተው መውሰዳቸው ተሰምቷል። የክልሉ ርዕሰ መስተዳድር አቶ ጋትሏክ እንደሚሉት ከዚህ በኋላ የሙርሌ ጎሳ ታጣቂዎች ድንበራ ሊያቋርጠው ጥቃት ማድረስ አይችሉም። የመከላከያ ሰራዊትና የክልሉ ኃይል በጋምቤላ በኩል ኢትዮጵያ ከደቡብ ሱዳን በምትዋሰንባቸው አካባቢዎች ጥበቃ በማድረግ ላይ ይገኛሉ። አሁን በአስተማማኝ ደረጃ ላይ ነው ያለው። በተለይ መዘጋት ያለባቸው ድንበሮች አካባቢ በሰራዊት ካምፖች እንዲዘጋ ተደርጓል። አንደኛ እሱ ነው። በተለይ መከላከያ ሰራዊታችን በየድንበር አካባቢ የራሱ ስራ በጥሩ ሁኔታ እየሰሩ ነው። ሁለተኛ ልዩ ኃይላችን፣ የክልሉ ልዩ ኃይል የራሱ ድንበራማ የሆነ ቦታዎች ለይተው የራሳቸው ካምፖች ይችላሉ ህዝብም ጨምሮ የራሳችን ሚሊሻዎች በየመንደሩ ተደራጅተዋል። ከዚህ በኋላ ሞርሌ ዝም ብሎ ወደ ተፈለገ መንደር መግባት አይችልም ማለት ነው። የጋምቤላ ክልል ባለፈው ሳምንት በኢትዮጵያ ብሔራዊ ቤተ መንግስት ፕሬዚዳንት ሙላቱ ተሾመ በተገኙበት ከእገታ የተመለሱ ህጻናትን ለማቋቋም ገቢ ማሰባሰብ ጀምሯል። ቤተሰቦቻቸው በጥቃት የተገደሉባቸው አንድ መቶ ህጻናት አሁን በአኟዋክ ብሔረሰብ ዞን ጎግ ወረዳ፣ በንዌር ብሔረሰብ ዞን ላሬና ጀኮብ ወረዳ ይገኛሉ። እነኝ ልጆች በአሁኑ ሰዓት ገምቤላ ክልል ውስጥ ናቸው። ወደ ሶስት የሚሆኑ ወረዳዎች አካባቢ ናቸው። አንደኛ ባኙ ብሔረሰብ ዞን ጎክ ወረዳ አካባቢ ይገኛሉ። ሁለተኛ በኖር ብሔረሰብ ዞን ላረ ወረዳ እና በኖር ብሔረሰብ ዞን ጀኮ ወረዳ አካባቢ ናቸው። እነ ልጆች አጠቃላይ የሚገኙበት ማለት ነው። ስለዚህ እነ ልጆች እንክብካቤያቸው ለማድረግ የግድ ግቢ ያስፈልጋል። ምክንያቱም እነ ልጆች ህጻናት ናቸው። ጤና እያስፈልጋቸዋል፣ ትምህርት እያስፈልጋቸዋል፣ ምግብ እያስፈልጋቸዋል። እነ ሁሉ ስለሚያስፈልጋቸው ለዚህ ነው በቤተ መንግስት አካባቢ የተካሄደው ፕሮግራም ማለት ነው። አሁን የሚደረገው ብር ተስፋ የሞርሌ ተጠቂ ወላጅ አልባ ህጻናት አዳር ትምህርት ቤት ሊከፍትላቸው ነው። ይህንን አዳር ትምህርት ቤት መኝታ አገልግሎት ያገኛሉ፣ በዛ ውስጥ ሆነው ይማራሉ። ሌላ ደግሞ በአቅርቢያ ጤና ኬላ ይኖራቸዋል። ስለዚህ እነ ሁሉ ክልሉ መንግስት በቀ ደረጃ ይዘዋል ዘንድሮ አመት ማለት ነው። አቶ ጋትሏክ ህጻናቱ ችግሮች እንዳይገጥማቸው የምግብ የትምህርትና የጤና አገልግሎት በአንድ ቦታ የሚያገኙበት አዳሪ ትምህርት ቤት ለማቋቋም መታቀዱን ተናግረዋል። በብሔራዊ ቤተ መንግስት በተጀመረው የገቢ ማሰባሰቢያ ከሰባ አምስት ሚሊዮን ብር በላይ በገንዘብና በአይነት ለመደጎም ቃል መግባቱ ተሰምቷል።